ስራች ድምጽ ነው ተስፋ ለሴቶች በምስራች ድምፅ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም ዓላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ሕይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች እንደምን አመሻችሁ! የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። የእግዚአብሔር ሐሳብ ሆኖ ይህችን ጊዜ እኛ ከእናንተ ጋር እንድናሳልፍ እግዚአብሔር ፈቅዶልናል። እስከ ፍጻሜ ቆይታችሁ እንድትከታተሉ እንጋብዛችኋለን። ብዙ ዓመታት በፊት ልጅ ሆኜ ትምህርት ቤት ነበርኩ። ነገር ግን አንዳንድ የትምህርት ቤት ገጠመኞቼ ልክ ትናንት የሆኑ ያህል ዛሬም ፍንትው ብለው ይታዩኛል። አንድ ጊዜ የእንግሊዘኛ ቋንቋ የፊደል ፈተና ነበርና መልስ ስመልስ ተሳሳትኩ። ከዚያ ጠረጴዛ ላይ ድፍት ብዬ አለቀስኩ። ከትንሽ ቆይታ በኋላ ግን ለምን አለቀስኩ? አስራ ዘጠኙን ትክክል አግኝቻለሁ ደግሞ ከ2019 ማግኘት በጣም ጥሩ ነው ብዬ ተጽናናው ውድ ህዜ ሆይ ብዙ ከሆነልሽ ነገር ይልቅ ባልሆነልሽ አንድ ነገር ላይ ትኩረት ታደርጊያለሽ። ልክ እኔ ለአንድ ስህተት እንዳለቀስኩት ታደርጊ ይሆን? እኔ በዚህ ሁኔታ ለብዙ ዓመታት አሳልፊያለሁ። ስለዚህም ብዙውን ጊዜ ስለምበሳጭ የደረት ህመም፣ ራስ ምታትና ለራሴ ያለኝ ግምት ዝቅተኛ እንዲሆን አድርጓል። ምክንያቱም ፍጹም የመሆን ህልም ነበረኝና፣ ይህ ግን ስህተትና ጎጂም ነው። አንቺና ልጅሽ በዚህ ሁኔታ ችግር ውስጥ እንድትገቡ አልፈልግም። ስለዚህ ቀጣዩን ትምህርት ተከታትለሽ ራስሽን እንድታነጪ አበረታታሻለሁ። ይሆይ! ሆይ ልጆች በጋራ ሆነው ሲጫወቱ አይተሽ ታውቂያለሽ? ሲጫወቱ አንዳንድ ጊዜ የሚገርሙ ብዙ ነገሮችን ይፈጥራሉ። አብሮ ሳሉ ግንኙነትንና ችግሮችን እንዴት መፍታት እንዳለባቸው ይማራሉ። ሲያወሩና ሲሳሳቁ በአብሮነት ውስጥ ያለውን ደስታ ያገኛሉ። በአእምሯቸው የሚያስቡት ነገር ደስ ደስ የሚያሰኛቸውን ብዙ ነገሮች ይፈጥራሉ። አሁን አሁን ልጆች በጋራ የመጫወታቸው ነገር መልኩን እየቀየረ መጥቷል። ልጆች ገና በጨቅላ እድሜያቸው ወደ ህጻናት መዋያ ይገባሉ። በዚያም ከጠዋት እስከ ዘጠኝ ሰዓት ከሰላሳ ወይም አስር ሰዓት ያሳልፋሉ። ከዚያም ሲወጡ የቤት ስራ በመስራት እንጂ ከጎረቤት ልጆች ጋር ለመጫወት ጊዜ የላቸውም። ይህ ደግሞ ገና ከህጻንነታቸው ውጥረት ውስጥ የሚከታቸው ይሆናል። እኔ ግን ልጆች ልጆች እንደሆኑ ቢያሳልፉ ጥሩ ነው እላለው ወዲያው ያድግና ሳይታወቀን ልጃችን ኮሌጅ ይገባል። ምንም ያህል ጊዜ ከልጃችን ጋር ሳናሳልፍ በትምህርት ላይ ብቻ ትኩረት እንዲያደርግ አድርገን ነው ሳይታወቀን ያመልጠናል። አንዳንድ ትምህርት ቤቶች መደበኛ ያልሆነ የመማር ማስተማር መንገድን ይከተላሉ። ያም ማለት ልጆች እየተጫወቱ እንዲማሩ ማድረግ ነው። ምንም አይነት ወረቀት ወይም መጽሐፍ ሳይይዙ ልጆች ዓለምን በመጫወት እንዲያውቁ ማድረግ ነው። መጫወት ለነርሱ ስራ ነው። በዚህም ጊዜ የልጆች ሳቅ ክፍሉን ይሞላዋል። መምህራኑ ለልጆቹ ጣፋጭ ታሪኮችን ይነግሯቸዋል። አብረውም ትምህርታዊና አዝናኝ መዝሙሮችን ይዘምራሉ። ይህ ምንኛ ደስ የሚያሰኝ ነው! ነገር ግን ብዙዎቹ የአገራችን ትምህርት ቤቶች እንደዚህ አይደሉም። ታዲያ እህቴ ሆይ ልጆችሽ በትምህርት ቤት ወንበር ላይ ተቀምጠው ሲማሩ ውለው መጥተው ቤት ውስጥም ወንበር ላይ ሆነው እንዲያጠኑ ስናስገድዳቸው ምን ሊሆኑ እንደሚችሉ አስቢ። ስለዚህ አንቺ ያንን የተመቻቸው ሁኔታ ለእነርሱ ማመቻቸት ትችያለሽ። ልጆችሽን ያዝ አድርገሽ ከቤት ወጣ ብለሽ ወደ አንድ ተራራ ወይም ተፈጥሮን በደንብ መመልከት ወደሚችሉበት ቦታ መሄድ ትችያለሽ። ከዚያም ድንጋዮችን፣ አበቦችን፣ ልዩ ልዩ ቅጠሎችን በማሽተት በማድነቅ የወፎችን ድምፅ በመስማት ወዘተ እንዲያሳልፉ ማድረግ ትችያለሽ። ከዚያም ልጆችሽ ከዚህ ድንቅ ተፈጥሮ ብዙ ነገሮችን ሊማሩና ጥያቄም ካላቸው ሊጠይቁሽ ይችላሉ። ታዲያ በትዕግስት ለጥያቄያቸው ተገቢውን ምላሽ መስጠት እጅግ መልካም ነው። ምናልባት የምትኖሪው በትልልቅ ከተሞች ከሆነ ደግሞ እንደዚህ ወጣ የምትይበት ሁኔታ ይለያል። ነገር ግን በዚያም ውስጥ የመንገዱን ዳር ዳር ይዘሽ ከልጆችሽ ጋር መራመድ ትችያለሽ። በዚያም ልጆች ልዩ ልዩ ቀለሞችን፣ ድምጾችን፣ ሁኔታዎችን እንዲማሩ እድል ልታመቻችላቸው ትችያለሽ። ዛሬ ዛሬ ብዙ ወላጆች የተሻለ እየመሰላቸው ልጆቻቸው ትምህርት ቤት ውለው ሲመጡ ስፖርት ቤት ወይም ተጨማሪ የቋንቋ ትምህርት ቤት እንዲያመሹ ያደርጓቸዋል። ከእነርሱ ጋር ያላቸውን ጊዜ አሳጥተው በአብዛኛው ለቀለም ትምህርት ብቻ እንዲሰጡ ያደርጓቸዋል። ይህ ደግሞ ልጆች ከአቅማቸው በላይ ለጭንቀት እንዲዳረጉ ያደርጋቸዋል። ልጆች በትምህርታቸው ጥሩ ውጤት እንዲያመጡ ማበረታታት ተገቢ ነው። ነገር ግን ከአቅማቸው በላይ ሊሆንባቸው ፈጽሞ አይገባም። ሌላው ልጆች ከልጅነታቸው ወጣ እንዲሉ የሚያደርጋቸው ማህበረሰቡ ነው። ለምሳሌ ህፃናት ሴት ልጆች የሚሰሩላቸው ልብሶች ልክ ትልልቅ ሴቶች ወይም ወጣቶች የሚለብሷቸው የልብስ ፋሽኖች ናቸው። እንዲያውም በጣም ወጣ ያሉና የሰውነት ክፍሎችን የሚያሳዩ ናቸው። ከዚህም የተነሳ አንዳንድ ህጻናት አስተሳሰባቸው ከእድሜያቸው በላይ ነው። ብዙ የሬድዮና የቴሌቪዥን ፕሮግራሞች ላይ የሚመለከቷቸው ነገሮች ሁሉ ከእድሜያቸው ጋር የተመጣጠነ አይደለም። ስለዚህ ውድ እህቴ ሆይ ልጆችሽ ምን እንደሚያዩና ምን እንደሚሰሙ እንደሚያነቡም መምረጥ ይገባሻል። በተለይ ከመንፈሳዊ ነገር ጋር የተያያዙ ፊልሞች በዚህ ዘመን እንደ አሸን ፈልተዋል። ልጆችን ከአቅማቸው በላይ እንዲያስቡ፣ እንዲጨነቁ የሚያደርጉ ናቸውና መጠንቀቅ አስፈላጊ ነው። የልጆች አይምሮ ደግሞ የሰጡትን በሚገባ የሚቀበል ስለሆነ ምን እንደምንሰጣቸው ካልተጠነቀቅን አስቸጋሪ ሁኔታ ሊፈጠር ይችላል። ጥሩ ንጹህና ለአይምሮአቸው ምቹ የሆኑ ነገሮችን መምረጥ እንደ ብልህ እናት ካንቺ ይጠበቃል። ስለዚህ ውድ እህቴ ሆይ ልጆችሽ እንደ ዕድሜያቸው መጠን ማሰብና እንደ ልጆች ተጫውተው ማደግ አለባቸው። ስለዚህ ሰፊ ጊዜ ከእነርሱ ጋር አሳልፊ። ልዩ ልዩ ተረቶችን፣ ታሪኮችን ለልጆች በማውራት አብረሻቸው መሳቅ፣ መጫወት አለብሽ። በውስጣቸው ያለውን ልዩ ስጦታ ማድነቅ እንዲያወጡት ማበረታታትም አለብሽ። በትምህርታቸው ወደ ተሻለ ሰውነት ለመክፋት በተቻለ መጠን ትምህርትን እንደ ስራ ሳይሆን እንደ እዳም ሳይሆን እንደ መደሰቻና መጫዋቻ ቆጥረው እንዲይዙት እርጃቸው ያላቸውን አጭር የልጅነት ጊዜያቸውን በሚገባ ካንቺ ጋር እንዲያሳልፉ በማድረግ ተጠቀሚበት። ውድ እህቴ ሆይ ልጅሽን ጠርትሻት የቤት ሥራሽን ሠራሽ ስትያት ዐይኗን እያቁለጨለጨች አይ አልሠራሁም ብትልሽ ምን ይሰማሻል? ይህ በእርግጥ በጣም ሊያናድድሽ ይችላል። ደግሞ ጊዜው ወደ መኝታ የምትሄድበት ስለሚሆን ይበልጥ ያበሳጭሽ ይሆናል። በቁጣም በተለያየ ሁኔታም በግድ የቤት ሥራዋን እንድትሠራ ልታደርጊያት ትሞክሪያለሽ። ነገር ግን ይህንን ሁሉ አድርገሽ ለመሥራት ፈቃደኛ ባትሆን ምን ታደርጊያለሽ? ከኔ ጋር አብረሽ ቆይ። በዚህ ርዕሰ ጉዳይ ላይ ምክር ታገኛለሽ። ልጆች ከአቅም በታች በማሰብ እንዳይጎዱ ማድረግ ስላለብን ነገሮች እናያለን። እስከ ፍጻሜ ቆይታችሁ እንድትከታተሉ እንጋብዛችኋለን። ችን የታሪክ መጽሐፍ ትወዳቸዋለሁ። አጫጭር ናቸው። ደግሞም ለማንበብ ምቹና ለልጆች በቀላሉ ጥሩ ትምህርት የሚያስተላልፉ ናቸው። ከነዚህ ውስጥ የማልረሳው ስላስቀያሚ ዳክዬ የሚያወራውን ታሪክ ነው። ይህ ዳክዬ ሁልጊዜ ከቤተሰቡ እኩል አልነበረም፣ ምክንያቱም እነርሱን አይመስልም ነበርና፣ ይህ ዳክዬ ሁልጊዜ እነርሱን ለመምሰል ይጥር ነበር። ነገር ግን አይሳካለትም። ምንም አይነት ነገር ቢያደርግ በቤተሰቡ ዘንድ ተቀባይነት አልነበረውም። አንድ ቀን ግን ልክ እርሱን የሚመስሉ ዳክዬዎችን ተመለከተ። ከዚያም ለካ የእርሱ ማንነት ባለበት የሚያምርና ተቀባይነት ያለው መሆኑን ተገነዘበ። ይህ ታሪክ አንድ ነገር ወደ አይምሮዬ አመጣ። አንዳንድ ልጆች በቤት ውስጥም ሆነ በትምህርት ቤት ከአቅማቸው በላይ የሆነን ነገር ለመሆን ሲሞክሩ ይታያል። አንዳንድ ልጆች ለራሳቸው ያላቸው ግምት ከመደበኛው የወረደ ነው። አንዳንድ ትምህርቶችን ትምርቶችን ለምሳሌ እንደ መጻፍና ማንበብ ላይ ደካማ ናቸው። ታዲያ እንደ ወላጅ ለእንደዚህ አይነቱ ልጅ ኃላፊነት አለብን። ልናበረታታውና ወደ ትክክለኛው ነገር እንዲደርስ የመርዳትም ግዴታ አለብን። የመጀመሪያው መንገድ ልጆች ራሳቸው ለራሳቸው ሞዴል ወይም ምሳሌ መሆን እንዲችሉ መርዳት ነው። ለልጆች መሆን ያለባቸው መንገር፣ ራሳቸውን ማሳየትና ዋጋ ያላቸው መሆናቸውን ሁልጊዜ መንገር ተገቢ ነው። ማንበብ ጥሩ ነገር መሆኑን ከተገነዘብሽ በቂ መጽሐፍት በቤትሽ ውስጥ እንዲኖር አድርጊ። ድምፅሽንም ከፍ አድርገሽ አንብቢ። እያደጉ ሲመጡ ልጆቹ ማንኛውንም መጽሐፍ የማንበብ ፍላጎት ያድርባቸዋል። ከዚህም በላይ ደግሞ አንቺ ጥሩ ምሳሌ መሆን ይጠበቅብሻል። አንባቢ መሆን አለብሽ ማለት ነው። አንቺን ሲያዩ ማንበብ ይጠቅማል ብለው ማሰብ ይችላሉ። ሌሎችም አስፈላጊ ናቸው የምታያቸውን ለምሳሌ ሙዚቃ፣ ስፖርት የመሳሰሉትን ልጆችሽ እንዲያደርጉ ከፈለግሽ አስፈላጊውን መሳሪያ በቤትሽ ውስጥ አሟይ። ከልጆችሽ ጋር ሆነሽ አብራችሁ የሳቅና የመዝናኛ ጊዜ አዘጋጁ። በምንም መልኩ ይሁን ለልጆችሽ አንቺ መጀመሪያ ሞዴል ወይም ምሳሌ መሆን አለብሽ። የዚያን ጊዜ ልጆችሽ ልክ እንዳንቺ ለመሆን ጥረት ሲያደርጉ ታያለሽ። ሁለተኛው ጠቃሚ መንገድ ልጆች ጠንቃቃና በፕሮግራም የሚመሩ እንዲሆኑ መርዳት ነው። አንዳንድ ልጆች ፈጽሞ የተዘበራረቀ ነገር ማድረግ ይወዳሉ። እቃዎቻቸውን በአግባቡ አያስቀምጡም። መጽሐፍታቸውን በየቦታው ያዝረከርካሉ፣ ወረቀቶችን በየቦታው ይበትናሉ፣ ልብሳቸውንም እንዲሁ። ሁልጊዜም ክፍላቸው የተዘበራረቀና ዝርክርክ ነው። ስለዚህ ለእንደዚህ አይነት ልጆች የልብስ ማጠራቀሚያ በመስጠትና ለትምህርት ቤት እቃዎቻቸው ደግሞ መደርደሪያ በማዘጋጀት ማገዝ ተገቢ ነው። የት የት ማስቀመጥ እንዳለባቸው ዘወትር ያለመታከት በማሳየትና በመምከር ማሰልጠን ተገቢ ይሆናል። ጸጥ ብለው ተመችቷቸው የቤት ስራቸውን ሳይረበሹ መስራት የሚችሉበትን ቦታ በማዘጋጀት የቤት ስራ መስራትን ባህላቸው እንዲያደርጉት መርዳት ያስፈልጋል። ጥቃቅን ህጎችን በማውጣት ቋሚ ማድረግ ተገቢ ነው። ግልጽና ተገቢ የሆኑ ህጎችን በመስጠት ልጅሽ በቀላሉ ያንን በመተግበር ውጤታማ እንዲሆን ማድረግ ትችያለሽ። በሚያደርጉት ጊዜ ደግሞ በማበረታታት፣ በማመስገንና በመሸለም ለራሳቸው የሚሰጡት ግምት ከፍ እንዲል ማድረግም ትችያለሽ። ሶስተኛው መንገድ ከትምህርት ቤት መምህራንና ሰራተኞች ጋር መመካከር ነው። አብዛኛዎቹ መምህራን ልጆችን ለመርዳት ፍቃደኞች ናቸው። ስለዚህ ከነዚህ መምህራን ጋር ስለ ልጆች ባህሪ ለመነጋገር አትፍሪ። በግልጽ የልጅሽን ባህሪ በመናገር ወደ ተሻለ ህይወት የሚመጣበትን መንገድ መቀየስ አለብሽ። በዚህ ሁሉ መንገድ አንቺ ራስሽም ለልጆችሽ ጥሩ ምሳሌ መሆን ይጠበቅብሻል። አንቺ ለትምህርት ትልቅ ትርጉም መስጠትሽን ልጆችሽ ካንቺ ማወቅ አለባቸው። ለልጆችሽ ቤት ውስጥ ግልጽ የሆነ መመሪያ በመስጠት ለህይወታቸው ምቹ ሁኔታን ፍጠሪላቸው። አበረታቻቸው። አዲስ ነገር እንዲፈጥሩም ምቹ ሁኔታን ፍጠሪላቸው። አብረሻቸው ጊዜ ይኑርሽ፣ ካንቺ ብዙ ይማራሉና አስታውሺ። አንቺ ከሁሉ የበለጠና የተሻለ ለልጆችሽ የምታስፈልጊ ሰው ነሽ። ከነርሱ ጋር የምታሳልፊው እያንዳንዱ ሰዓት ለነገ ህይወታቸው ወሳኝ ሚና ይጫወታል። ድህቴ ሆይ አሁንም ከአንቺ ጋር መሆኔ በጣም ያስደስተኛል። ዛሬ የእግዚአብሔር ቃል ከሆነው መጽሐፍ ቅዱስ ውስጥ ከተጠቀሱት አንዱን አብረን እናያለን። ታሪኩ ከረጅም ዓመታት በፊት በዚህች ምድር ላይ የኖረ ሰው ታሪክ ነው። ስሙም ኤርሚያስ ይባላል። ይህ ሰው በይበልጥ የሚታወቀው ነቢይ በመሆኑ ነው። ነቢይ ማለት እግዚአብሔር መልእክት የሚሰጠው ሰው ማለት ነው። እግዚአብሔር ለኤርሚያስ እጅግ መናደዱን ነገረው። ምክንያቱም ህዝቡ እግዚአብሔር በፈለገው መንገድ እየሄዱ አልነበሩምና። ከዚህ በፊት ከእግዚአብሔር በቀር ሌሎች አማልክትን እንዳያመልኩ ነግሯቸው ነበር። እውነተኛ የሆነውን አንድ አምላክ ብቻ እንዲያመልኩ ነግሯቸው ነበር። ደሃ የሆኑትን ሰዎች፣ ባል የሞተባቸውን ሴቶች፣ ወላጆቻቸውን በሞት ያጡ ሕፃናቶችን እንዲደግፏቸውም አስጠንቅቋቸው ነበር። ነገር ግን እነርሱ ይህን ሁሉ ዘንግተው እንደፈለጉ መኖር ጀመሩ። ይህ ደግሞ እግዚአብሔርንም ኤርሚያስንም በጣም አናድዳቸው። አንድ ቀን እግዚአብሔር ለኤርሚያስ እንዲህ ሲል ተናገረው። ኤርሚያስ ምዕራፍ 18 ከቁጥር 1 ጀምሮ፣ ከእግዚአብሔር ዘንድ ወደ ኤርሚያስ የመጣ ቃል እንዲህም አለው፣ ተነስተ ወደ ሸክላ ሰሪው ቤት ውረድ። በዚያም ቃሌን አሰማሃለሁ። ወደ ሸክላ ሰሪው ቤትም ወረድሁ። እነሆም ስራውን በመንኮራኩር ላይ ይሰራ ነበር። ከጭቃም ይሰራው የነበረ ዕቃ በሸክላ ሰሪው እጅ ተበላሸ። ሸክላ ሰሪውም እንደ ወደደ መልሶ ሌላ ጭቃ አድርጎ ሰራው ይላል። ኤርምያስም እግዚአብሔር እንዲያደርግ የጠየቀውን አደረገ። ወዳዘዘውም ስፍራ ተንቀሳቀሰ። የተወሰነ ከተጓዘ በኋላም እዚያው ደረሰ። በቦታው የተሰባበሩ ሸክላዎች ነበሩ። አስታውሺ፣ ወደ ሸክላ ሰሪው ሰው ቤት ኤርምያስን የላከው እግዚአብሔር ራሱ ነው። ከዚያም እንዲህ አለው። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በእውኑ እኔ በእናንተ ዘንድ መስራት አይቻለኝምን? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ ይላል ኤርሚያስም የሰው ልጆች ልክ በሸክላ ሰሪው ሰው እጅ ውስጥ እንዳለ ሸክላ መሆናቸውን ተረዳ። እግዚአብሔር እንደ ሸክላ ሰሪው ነው። እርሱ ነው እያንዳንዳችንን በጥንቃቄ የፈጠረን የተሻልን ሰዎች እንድንሆን ያደረገን እርሱ ነው። እኛ የሰው ልጆች ደግሞ እንደ ሸክላው ነን። ማንኛችንም ፍጹም አይደለንም። ሁላችንም ኃጢአተኞች ሁልጊዜም ስህተት የምንሰራ ና ራሳችንም ደግሞ ለመስተካከል የእግዚአብሔር አምላካችንን ማለትም የሰሪያችንን እርዳታ የምንፈልግ ነን። ኤርሚያስ እግዚአብሔር አሁንም እንደሚወደን ተረዳ። ምንም እንኳ እኛ አጥፊዎች ብንሆንም፣ ምንም እንኳ ፍጹም ባንሆንም፣ እግዚአብሔር እንደሚወደን ተረዳ። እህቴ ሆይ፣ ምንም አይነት ስህተት ብትፈጽሜ እግዚአብሔር ይወድሻል። በምንም አይነት ሁኔታ ውስጥ ብትሆኚ እግዚአብሔር ባለሽበት ሁኔታ ውስጥ ሊያስተምርሽ፣ ወደ መልካም ሊያመጣሽ ይፈልጋል። እኔና አንቺ የተሻለ ሕይወት እንዲኖረን እግዚአብሔር ይፈልጋል። ስለ ራሳችን፣ ለሰውነታችን፣ ስለ ሰውነታችን፣ ስለ ኑሯችን ሁሉ ትክክለኛ ውሳኔ እንድንወስን ይፈልጋል። ሌሎችን በፍቅር እንድንንከባከብም እንዲሁ ይፈልጋል። ደግሞ ከምንም በላይ በርሱ እንድንደገፍ ይወዳል። እንዲህ እንድንል ይፈልጋል። እግዚአብሔር አምላኬ ሆይ፣ አንተ ጌታዬ ነህ። ባንተ እጅ መሆንሻለሁ። ድካሜንና ኃጢአቴን አንተ ማስወገድ ትችላለህና እንድንለው ይፈልጋል። ውድ እህቴ ሆይ፣ እግዚአብሔር ባለሽበት ሁኔታ ውስጥ ሊደርስልሽ እንደሚችል ታስቢያለሽ? እርሱ ሊቀበልሽ ዝግጁ ነው። አንቺ ራስሽን ለእርሱ ለመስጠት ፍቃደኛ ነሽ? በየቀኑ እንዲለውጥሽ እንዲሰራሽ ፍቀጅለት። ከዚያም የተሻለ ማንነት ያላት ሴት መሆን ትቻለሽ። ይህ ግን የሚሆነው ፈጣሪሽ ራሱ እንዲያስተካክልሽ ስትፈቅጅለት ነው። አፍቃሪ፣ ሌሎችን የምታግዢ መሆን የምትችው ከእግዚአብሔር ስትማሪ ነው። እስኪ አሁን ከኔ ጋር አብረን እንጸልይ። አባታችን እግዚአብሔር ሆይ ስለምትወደን እናመሰግንሃለን። ስለ ትልቁ ትዕግስትህም እናመሰግንሃለን። ውድ አምላካችን እግዚአብሔር ሆይ አንዳንድ ጊዜ ሕይወታችን አስቸጋሪ ነው፣ ለለውጥም ዝግጁ አይደለንም። እባክህ ይህ ማንነታችን እንዲለወጥ እርዳን። ለሌላው የምንሮጥ መሆን እንድንችል እርዳን። መለወጥ እንድንፈልግ ውስጣችንን በመንፈስህ ሙላ። በተወደዱ እጆች ላይ መሆን እንሻለን። እባክህ እግዚአብሔር ሆይ እርዳን። ይህንን ፕሮግራም የምትሰማዋን እህቴን በጌታ በኢየሱስ ስም እንድትረዳት የተወደዱት እጆች እንዲሸፍኗት በጌታ በኢየሱስ ስም እጸልያለሁ። አሜን። የጤና ባለሙያዎች አንድ ሕፃን ከተመጣጠነ ምግብ አንጻር ጤንነቱ የተጠበቀ መሆኑን የሚገመግሙት እንዴት ነው? ልዩ ልዩ ምልክቶችን ሊመረምሩ ስለ አመጋገብ ልማዱ ጥያቄዎችን ሊጠይቁና የላብራቶሪ ምርመራ እንዲደረግ ትዕዛዝ ሊሰጡ ይችላሉ። ይሁን እንጂ አብዛኛውን ጊዜ የልጁን ሰውነት በተለያዩ መሳሪያዎች ይለኩና ከማመሳከሪያ መስፈርቶች ጋር ያነጻጽሩታል። ይህም የተመጣጠነ ምግብ እጥረቱን አይነቱንና ምን ያህል አሳሳቢ እንደሆነ ለመወሰን ይረዳቸዋል። በመጀመሪያ የልጁን ክብደት ቁመትና የእጁን ዙሪያ ይለካሉ። የልጁን ክብደትና እድሜ ማነጻጸር በተመጣጠነ ምግብ እጥረት ምን ያህል እንደ ተጎዳ ለማወቅ ይረዳቸዋል። ሕፃኑ በጣም ተጎድቶ ከሆነ ሰውነቱ የሟሸሸና በጣም የከሳ ይሆናል። የሕፃኑ ክብደት ከተለመደው ክብደት ጋር ሲነጻጸር ከአርባ እጅ በላይ ያነሰ ከሆነ በተመጣጠነ ምግብ እጥረት ሳቢያ የደረሰበት ጉዳት በጣም ከባድ እንደሆነ የሚቆጠር ሲሆን፣ ከ25 እስከ አርባ በመቶ ካነሰ መካከለኛ፣ ከ10 እስከ 25 በመቶ ካነሰ ደግሞ አነስተኛ እንደሆነ ተደርጎ ይወሰዳል። ከእድሜው አንጻር ሲታይ ቁመቱ በጣም አነስተኛ ከሆነ ህፃኑ በተመጣጠነ ምግብ እጥረት ሳቢያ በደረሰበት ጉዳት ምክንያት ቀጫጫ እንደሆነና ችግሩም ስር የሰደደ እንደሆነ ተደርጎ ሊታይ ይችላል። በጣም ከባድ የሆኑት የፕሮቲንና የኃይል ሰጪ ምግቦች እጥረት ማራስመስና ከዋሾኮር የሚባሉ ወይም የሁለቱም ጥምረት በሽታ ሊያስከትሉ ይችላሉ። ማራስመስ ቀስ በቀስ እየሟሸሹ መሄድ ሲሆን የሚከሰተው ከስድስት እስከ አስራ ስምንት ወር ዕድሜ ባላቸው በሚጠቡ ህፃናት ላይ ነው። ይህም የሚከሰተው ህጻናትን በቂ የጡት ወተት ካለማጥባት ወይም በእናት ጡት ወተት ምትክ በውሃ የቀጠነ ወተት በማጠጣት ካሎሪና የተመጣጠነ ምግብ በመጉደላቸው ምክንያት የሚከሰት ስር የሰደደ ችግር ነው። የሕፃኑ ክብደት በከፍተኛ ሁኔታ የሚቀንስ ሲሆን፣ ቆዳው ከአጥንቱ ጋር እስኪጣበቅ ድረስ ጡንቻዎቹ በጣም የከሱ ናቸው። እድገቱም በጣም የተገታ ነው። የሕፃኑ ፊት የአዋቂ ሰው መልክ ያለው ሲሆን ነጭናጫና አልቃሻ ነው። ክዋሾኮር የሚለው አጠራር የተነጠለ ልጅ የሚል ትርጉም ካለው ከአንድ የአፍሪካ ቋንቋ የተወሰደ ነው። ይህም የሚያመለክተው በላዩ ላይ ሌላ ልጅ በመወለዱ ምክንያት ከእናቱ ጡት የተነጠለ ልጅን ነው። ይህ ሁኔታ የሚከሰተው ህፃኑ ጡት በሚጥልበት ጊዜና የካሎሪ ጉድለትን ጨምሮ ከፍተኛ የሆነ የፕሮቲን እጦት ሲያጋጥም ነው። ሰውነቱ ውሃ ይቋጥርና በልጁ እጆችና እግሮች ላይ የእብጠት እንዲሁም በሆዱ ላይ የመነፋት ሁኔታ ይታይበታል። አንዳንድ ጊዜ ፊቱንም ያሳብጠውና እንደ ሙሉ ጨረቃ ክብ ፊት ይኖረዋል። ቆዳው ይቆስላል፣ የጸጉሩ ቀለም ይለወጣል፣ እንዲሁም ይሳሳል። ይህ ሁኔታ ያለባቸው ልጆች የጉበት እብጠት የሚታይባቸው ከመሆኑም በላይ የፈዘዙ ናቸው። ሶስተኛው አይነት የፕሮቲን እና የኃይል ሰጪ ምግቦች እጥረት የማራስመስ እና የኳሾኮርን ባህሪ አጣምሮ የያዘ ነው። ለሦስቱም በሽታዎች በጊዜው ሕክምና ካልተደረገላቸው ሞት የሚያስከትሉ ሊሆኑ ይችላሉ። ልጅሽን ከተመጣጠነ ምግብ እጥረት ጠብቂ። የእናቱን ምግብ ማሻሻል በጣም አስፈላጊ ነው። ነፍሰ ጡሮችና የሚያጠቡ እናቶች ተጨማሪ ካሎሪና ፕሮቲን ያስፈልጋቸዋል። በተለይ ደግሞ ፕሮቲን ያላቸው ምግቦች እናቲቱ ብዙ ወተት እንዲኖራት ይረዳሉ። ስለዚህ ያላችሁ ምግብ ጥቂት በሚሆንበት ጊዜ ልጅ በመውለጃ ዕድሜ ላይ ለሚገኙ ሴቶችና ለትንንሽ ልጆች ቅድሚያ ስጡ። በሁሉም ሁኔታዎች ለማለት ይቻላል ለሕፃን ልጅ ከሁሉ የተሻለው ምግብ የእናቱ ጡት ነው። የእናት ጡት ወተት ህፃኑን ከበሽታ ለመከላከል የሚያስችሉ ጸረ ተዋሲያን ያሉት በመሆኑ አንድ ህፃን በተለይም ደግሞ ከተወለደ በኋላ ባሉት ጥቂት ቀናት የእናቱን ጡት መጥባቱ አስፈላጊ ነው። በመጀመሪያዎቹ ስድስት ወራት የጡት ወተት ህፃኑ በተገቢ ሁኔታ ለማደግና ለመፋፋት የሚያስፈልጉት ሁሉም አይነት ተመጣጣኝ ምግቦች አሉት። ከስድስት ወር በኋላ የእናቱ ጡት ወተት ዋና ምግብ ሆኖ ቢቀጥልም ህፃኑ ሌላ አይነት ምግቦችንም ለመመገብ ዝግጁ ይሆናል። ቀስ በቀስ የተፈጩ ፍራፍሬዎችንና አትክልቶችን እንዲሁም አዳዲስ ምግቦችን መመገብ መልመድ አለበት። ከአንድ ምግብ ጋር ከተዋወቀ ከሁለት ወይም ከሶስት ቀን በኋላ ሌላውን ደግሞ እንዲቀምስ ይደረጋል። እርግጥ ነው ህፃኑ አንድን ምግብ ከመውደዱ በፊት በትዕግስት ተደጋጋሚ ሙከራ ማድረግ ያስፈልጋል። እንዲህ ያለውን ምግብ ከማዘጋጀት በፊት ሁሉም ነገር በጣም ንጹህ መሆን እንዳለበት መዘንጋት የለብንም። ምግቦቹንና እቃዎቹን በሚገባ ማጽዳት ያስፈልጋል። በአምስትና በዘጠኝ ወር ዕድሜ መካከል ያሉ ሕፃናት በአጠቃላይ የናጡት ወተት ከሚሰጠው በላይ ካሎሪና ፕሮቲን ያስፈልጋቸዋል። ተስፋ ሳንቆርጥ አለማቋረጥ አዳዲስ ምግቦችን ለልጆቻችን ማስተዋወቅ ይኖርብናል። ለሕፃናት ተብሎ የተዘጋጁ የጥራጥሬና የአትክልት ምግቦችን በማስቀደም ስጋና የላም ወተት ውጤቶችን ማስከተል ይቻላል። የጥራጥሬና አትክልት ምግቦችን ከፈጨን በኋላ በማጥለል ከአሰራቸው መለየት የሚያስፈልግ ሲሆን ሕፃኑ ስድስት ወር ከሆነ በኋላ በደቃቁ ከትፈን መስጠት እንችላለን። ጨውና ስኳር መጨመር አስፈላጊም የሚደገፍም አይደለም። ከስምንት ወር በኋላ የእናት ጡት ወተት ለሕፃኑ መሰረታዊ ምግብ መሆኑ ቀርቶ ማሟያ ብቻ ይሆናል። ሕፃኑ ቤተሰቡ የሚመገበውን ምግብ መብላት ይችላል። ምግቡ ጥንቃቄ በተሞላበት መንገድ በንጽህና መዘጋጀት ያለበት ሲሆን፣ በቀላሉ እንዲታኘክለት በደቃቁ የተከተፈ መሆን አለበት። ተስማሚ የሆነው ምግብ ፍራፍሬዎችንና አትክልቶችን፣ እህልንና ጥራጥሬዎችን፣ ስጋና የወተት ውጤቶችን ይጨምራል። በተለይ ልጆች በቫይታሚን ኤ የበለጸጉ ምግቦች ያስፈልጓቸዋል። በቫይታሚን ኤ ከበለጸጉ ምግቦች ውስጥ ለአብነት ያህል የእናት ጡት ወተት፣ ጠቆር ያሉ አረንጓዴ ቅጠላቅጠሎችና ብርቱኳንማ ወይም ቢጫ ቀለም ያላቸው ፍራፍሬዎች እንዲሁም እንደ ማንጎ፣ ካሮትና ፓፓያ ያሉት ፍራፍሬዎች ይገኙበታል። ከሶስት ዓመት በታች ያሉ ህጻናት በቀን ውስጥ አምስት ወይም ስድስት ጊዜ መመገብ አለባቸው። የተቻለውን ያህል በተለያየ መልክ የቀረቡ ብዙ አይነት ምግቦች ልጃችሁን ከበሽታ ለመጠበቅ የሚያስፈልጉ ገንቢ ምግቦችን ይሰጣሉ። እናትየው ልጇ ከጠገበ በኋላ አስገድዳ ከመመገብ ወይም ልጇ ለመብላት በሚፈልግበት ጊዜ ከመከልከል በመቆጠብ ልጇን ጥሩ ምግብ ለመመገብ ጥረት ማድረግ ይኖርባታል። እንግዲህ፣ የተወደዳችሁ አድማጮች ለዛሬ ያልነውን ወደ ማጠቃለሉ ደርሰናል። አድራሻችን የምስራች ድምፅ መገናኛ ዘዴዎች ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። ሳምንት በተመሳሳይ ፕሮግራም እስከምንገናኝ በሰላም እደሩ።